የሶማሌ ክልል የክልል ምክር ቤት መቀመጫውን ቁጥር አሳድጓል። የውሳኔውን መነሻ ከ2007ቱ ምርጫ በኋላ የተፈጠሩ አዳዲስ ወረዳዎችን ለማካተት እንደሆነም ገልጿል። አዲስ ቸኮል ተጨማሪ አለው። የሶማሌ ክልል ብልጽግና ፓርቲ በትናንትና እለት ባካሄደው ስብሰባ የክልሉ ምክር ቤት መቀመጫ በሀያ አምስት እንዲጨምር መወሰኑን የክልሉ ኮሚኒኬሽን አስታውቋል። የክልሉ ኮሚኒኬሽን ምክትል ቢሮ ኃላፊ ወይዘሮ ሂቦ አህመድ ለቪኦኤ በሰጡት ቃል ውሳኔው ከሁለት ሺህ ሰባት ምርጫ በኋላ በሶማሌ ክልል የተፈጠሩ አዳዲስ ወረዳዎችን የሚያካትት ነው ብለዋል። በትናንትና እለት የሶማሌ ብልጽግና ከፍተኛ አመራር ተሰብስበው ነበረ ከአሁን በፊት በቀድሞ አመራር ላይ የተወሰኑ ሀያ አምስት ወረዳዎች ነበሩ። እነዚህ ሀያ አምስት ወረዳዎች በምክር ቤት አልተካተቱም ነበረ። ከአሁን በፊት የነበሩት በዛ ዙሪያ ነው ውይይቱ የነበረው። በውይይቱ የክልሉ አመራር በሙሉ ድምፅ የጸደቀው ሀያ አምስት የክልል ምክር ቤት አባል እንዲጨምር ለእያንዳንዱ ወረዳ አንድ ሰው ተወካይ እንዲሆን ነው እያጸደቁት። ክልሉ ከዚህ በፊት ሁለት መቶ ሰባ አምስት ተወካዮች የነበሩ ሲሆን ይህ ግን አስቀድሞ በነበሩ ስልሳ ሰባት ወረዳዎች ላይ የተመሰረተ ነበር። ከዚያ በኋላ በአብዲ መሐመድ ውመር ወይም አብዲ ኢሌ አስተዳደር ዘመን ሀያ አምስት አዳዲስ ወረዳዎች መፈጠራቸውን የገለጹ የቪኦኤ ምንጮች፣ ሆኖም የወረዳቸው አፈጣጠር በጥናት ላይ የተመሰረተ አልነበረም ብለዋል። በመፍትሄነት የተወሰኑም አዳዲሶቹ ወረዳዎች እያንዳንዳቸው አንዳንድ ተወካዮች እንዲኖራቸው ነው ተብሏል። በዚህም ከ2013 ምርጫ በኋላ የሶማሌ ክልል ምክር ቤት ሶስት መቶ ተወካዮች ይኖሩታል ማለት ነው። የሶማሌ ክልል ባለፈው አመት በፌ ፌዴራል የህዝብ ተወካዮች ምክር ቤት ያለው የ23 ተወካዮች ውክልና ይስተካከል ሊችል ጠይቆ ነበር። የክልሉ ተጠባባቂ ርዕሰ መስተዳድር አቶ ሙስጤፈ ማህመድ ለምርጫ ቦርድ በጻፉት ደብዳቤ በ1987 የህዝብና ቤቶች ቆጠራ የሶማሌ ክልል ህዝብ ውክልና 32 ሊሆን ሲገባ ዘጠኝ ተቀንሶ 23 መሆኑ ትክክል ስላልሆነ እንዲስተካከል ጠይቀው ነበር። በሀገሪቱ ለመጨረሻ ጊዜ በተካሄደው የ1999 የህዝብና ቤቶች ቆጠራ ከሶማሌ ክልል በጥቂት መቶ ሺዎች ያነሰ የህዝብ ብዛት ያለው የትግራይ ክልል በህዝብ ተወካዮች ምክር ቤት 38 መቀመጫዎች ሲኖሩት የሶማሌ ክልል ግን 23 ብቻ ያለው መሆኑ በወቅቱ በሀሳቡ ደጋፊዎች ለማነጻጸሪያነት የቀረበ ነበር። ይሁንና ከምርጫ ቦርድ ይስተካከላል ወይም አይስተካከልም የሚል ይፋ የምላሽ ስለመሰጠቱ የተባለ ነገር አልነበረም። ይህ ጥያቄ በንጥልጥል ባለበት ሁኔታ ነው ክልሉ በትናንትናው ዕለት የክልሉ ምክር ቤት መቀመጫ በ25 ሊያሳድግ የወሰነው። የአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድራሄዳ 재